ስፖርት ውይይት ነው ያለነው። የኢትዮጵያ ብሔራዊ የእግር ኳስ ቡድን ከቅርብ ዓመታት ወዲህ ከፍተኛ መሻሻል ማድረጉ ይታወቃል። ፈጣን አካሄዱም ከአፍሪካ አልፎ በዓለሙ መድረክ ሊያሳትፈው የ24 ሰዓታት ጉዞ ብቻ ነው የቀረው በነገ ዕለት ከናይጄሪያ አቻው ጋር በሚያደርገው የመልስ ግጥሚያ አስፈላጊውን ሁኔታ አሟልቶ ካሸነፈ እንግዲህ በመጪው ሰኔ ብራዚል በምታስተናግደው የዓለም ዋንጫ ውድድር አህጉሪቱን ከሚወክሉ አምስት የአፍሪካ ሀገሮች አንዱ ይሆናል ማለት ነው። እና ለዚህ ወሳኝ ፍልሚያ ምን ያህል ተዘጋጅተዋል? የስፖርት ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ዛሬ ቡድኑ በአሁኑ ወቅት ወደሚገኝበት ናይጄሪያ ከላባ ከተማ ደውሎ ነበር። በቅድሚያ ለብሔራዊ ቡድኑ ዋና አሰልጣኝ ሰውነት ብሻው ያቀረበው ጥያቄ ነው። ተዘጋጅተናል ብለውታል። አቶ ሰውነት በጣም አመሰግናለሁ። ለዚህ ውድድር በእኛ ጥቅምት አስራ አንድ ቀን ጀምሮ ከመጀመሪያውን ጨዋታ ጥቅምት ሶስት ቀን ከተጫወትን በኋላ የአንድ ሳምንት ረፍት ብቻ ነው ልጆችን የሰጠናቸው ያው ከተበታተኑ የነበራቸው አቋም ይወርዳል በማለት ከጥቅምት አስራ አንድ ቀን ጀምሮ ያሉትን ሀገር ውስጥ ያሉት ልጆች አሰባስበን ስንሰራ ነው የቆየ ነው። ከዛ በኋላ ግን እነዚህ ከውጭ የመጡ ልጆች እንዲቀላቀሉ የሚችሉ ሳላዲን የተባሉ እነ ጌታነ፣ እነ ሽመልስ አዲስ ህንጻ እና ከውጭም ይመጣሉ ተብለው የሚጠበቁ የነበሩ ልጆች ያው በፊፋ ሕግ መሰረት አምስት ቀን ሲቀረው ነው እኛ ወደኛ የመጡት። ከዛ ሁሉም ከተሰባሰቡ በኋላ ሙሉ ቲሙም ግን አንድ የሶስት ቀን እድል ነው ያገኘን አዲስ አበባ ለመስራት። ከዛ በኋላ ያው በትላንትናው ቀን ወደ ናይጄሪያ ካላባል መሰናል የአዲስ አበባውን ውጤት ለመቀየር እንደምንችል መቶ በመቶ እተማመናለሁ ማለትዎ ተዘግቧል። እስቲ ይሄን ያብራሩልኝ። እንግዲህ ለውጊያ ነው። እኛ ሰላማዊ ውጊያ ለማድረግ ነው እየሄድን ያለ ነው። በእግር ኳስ ደግሞ ሁሉ ነገር ይሆናል መሆንም እየቻለ ነው የሚቻልበትም ሁኔታ አለ እና ለዚህ እኛ ደግሞ ለእንደዚህ አይነት ውጊያ ለእንደዚህ አይነት ውድድር በምንሄድበት ጊዜ እንሸንፋለን ብለን አይደለም እኛ ከሀገራችን የምንቀሳቀሰው። ያው እንቅስቃሴውን አድርገን ሳንችል ከአቅማችን በላይ ሲሆን ልንሸንፍ እንችል ይሆናል እንጂ ጥሩ አቅም እያለን ማድረግ እየቻልን ከሀገራችን ውጭ በመጫወቻችን ብቻ እንሸንፋለን ብለን መግለጫ መስጠቱም ራሱ ተገቢም ስለማይሆን፣ ሁልጊዜ በምንንቀሳቀስበት ጊዜ የትም ቦታ ይህንን መፈክር ይዘን ነው የምንሄደው። እናሸንፋለን የሚለውን ስሜት ነው በልጆቻችን አእምሮም ውስጥም ያስቀመጥ ነው ከመጀመሪያው ስንጀምር ጀምሮ ይሄንን ስለሆነ አሸንፈን የመጀመሪያችን ነው። ለትውልድ ለዚህ ትውልድ የመጀመሪያው ነው። ለዚህ ለተጫዋቾቹም የመጀመሪያው ነው። ለእኔም ቢሆን የመጀመሪያችን ነው እና አሸንፋለሁ ብዬ ነው እኔ አነሳሴ የምነሳውም። ስለዚህ መግለጫ የሚሰጠውት እዚህ ራሱ እዚህ ናይጄሪያም መጥቼ ለሱፐር ስፖርት በቃ እናሸንፋለን ብዬ ነው መግለጫ የሰጠውት። ይሄ ደግሞ ለአንድ አሰልጣኝ ማለት የሚገባው ነገር ስለሆነ ነው ያልኩት። ከናይጄሪያ ጋር አዲስ አበባ ላይ ባደረጋችሁት ግጥሚያ ዋሊያዎቹ ያለ ጥርጥር አሸንፈዋል፣ ጎሉ ባይሻርባቸው ኖሮ ውጤቱ የተገላቢጦሽ በሆነ ነበር የሚሉ ብዙ ናቸው። እርሶ ደግሞ የቡድኑን ዋና አንቀሳቃሽ ሞተር የሚባለውን ተጫዋች በመቀየሮ የጨዋታውን ስሜት አደፍርሰዋል ተብለው ይተቻሉ። እስቲ በሁለቱም ላይ ይተቹልኝ። ዳኛው ሳላዲን ሳይድ ያገባትን ጎል ቢያጸድቅ ኖሮ በሚለው ይጀምሩልኝ። አቶ ሰውነት፣ ሳላዲን ሳይድ ያን ጎል ከማግባቱ በፊት ሶስት ያለቀላቸው ጎሎችን አግኝተናል ያለቀላቸው ጎሎችን በአዳነ ግርማ አግኝተናል። መስጠት የነበረበትን ራሱ ያበላሸው፣ መምታት የነበረበትን በአግባቡ ባለመምታት ያበላሸው፣ እዛ ውስጥ ፔናልቲ ቦክስ ውስጥ ገብቶ ያበላሻቸው ኳቶች ነበሩ። ያን ነበረ የሚያልቀው ጨዋታው። የሳላዲን ግብ የመሻር ያለመሻር ጉዳይ ጣጣ ውስጥ ማይገባም ነበር። እነዚ ከነዚ ጎሎች መካከል አንድ ሁለቱ ገብቶ ቢሆን ኖሮ የጨዋታው መንፈስ በአጠቃላይ ሊቀይር ይችል ነበር። ዋናው ነገር የተሸነፍነው አዳነ ግርማ ስለወጣ አይደለም። አዳነ ግርማን የቀየርንበት ትልቁ ምክንያት ያን ቦታ በሚገባ ሊሸፍኑ የሚችሉ ልጆች መካከል ላይን ስላሉ ጭምር ነው። ሁለተኛ የናይጄሪያን እንቅስቃሴ ሙሉ በሙሉ ስለገመት ነው ነው አርባ አምስት ደቂቃ ወደኛ ብር የተጠቃበት ጊዜ በጣም ጥቂት ነው። ከአርባ አምስት ደቂቃ በኋላም የማጥቃት ጉዳይ ሳይሆን የመቆም ስሜት ነበር የሚያሳዩት በሚያገኙት አልፎ አልፎ ሌላ ግብ እንዳይገባባቸው ጠንክረው እየተከላከሉ ነበር የነበሩት። ይሄንን እያየሁኝ እኔ አንድ ለዜሮ አሸንፌ ብወጣ ትርጉም የለውም የሚል ሙሉ እምነት አሳደረብኝ። ስለዚህ አዳነን አውጥቼ በአዳነ ቦታ ላይ የማጥቃት ስራውንም እየሰራ ሊጫወት የሚችል ነው የመደብኩት መድቤ አጥቂ ነበር ያስገባው። ኡመድን ኡመድን ሳስገባው ወስኜ ነው ከማምኜ ነው ያን ነገር በመቀየሬም ምንም የሚጸጽተኝ ነገር የለም። አዳንን በማስወጣቴ ኡመድን በማስገባቴ የሚጸጽተኝ ነገር አንዳችም ነገር የለም። ምክንያቱም አምኜበት ነው ያደረኩት ያን ነገር። ነገር ግን ነገሮች ሳይስተካከሉ ሳይሳኩ ቀሩና አዳን እነዚያን ጎሎች በአለም አግባቱ ተሸነፍን መባለም አለበት ዋ አደል። አቶ ሰውነት ቢሻው የኢትዮጵያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ አመሰግናለሁ። አድማጮች ዋልያዎች ነገ የመልሱን ግጥሚያ ከናይጄሪያ ጋር የሚያደርጉት በዋና ከተሞች አቡጃና ሌጎስ በሚገኙ ስታዲየሞች ሳይሆን ራቅ ብላ በምትገኝ አነስተኛ ከተማ ካላባር ነው። የናይጄሪያ ፉትቦል ፌዴሬሽን ያን ሆን ብሎ ያደረገው በኢትዮጵያውያኑ እንግዶች ላይ ተጽዕኖ ለማሳደርና ስነ ልቦናቸውን ለማዳከም በማቀድ ነው ተብሎ ይተቻል። ፌዴሬሽኑ የሚሰጠው ምላሽ ግን አዲስ አበባ ላይ ከግጥሚያው በኋላ አንድ የናይጄሪያ ተጫዋች በተወረወረበት ድንጋይ በመጎዳቱና የሀገሪቱ መገናኛ ብዙሃንም ይህንኑ ዜና በማስተጋባታቸው በዕለቱ ናይጄሪያውያን የበቀል እርምጃ እንዳይወስዱ ለመከላከል ስለሚያመች ነው ብሏል። ለማንኛውም ብሔራዊ ቡድኑ ወደ ናይጄሪያ ከመንቀሳቀሱ በፊት ቅድመ ዝግጅት ለማድረግ የተጓዘውን የልዑካን ቡድን የሚመሩትን አቶ አበበ ገላጋይንም አግኝቻለሁ። ዛሬ ካላባር ምን እንደምትመስል በመግለጽ ይጀምራሉ። አካላባ አርቆ የሚገኝ ከተማ ነው። የቀድሞ ከተማ ነው። ነገር ግን ከተማው ለጊዜው ብዙ ችግር አላጋጠመንም። ሞቃታማ ነው። እኛ እንግዲህ ከሀይላንድ ከከፍታ ቦታ የመጣን ስለሆነ እዚህ መጥቶ መጫወቱ ተጽዕኖ ከፍተኛ እንደሆነ ያው መገመት ይቻላል። ሙቀት ነው። በጠኑም ቢሆን ይለብቃል። ነገር ግን ልጆቻችን አሁን ካለው ስሜት ተነስተው ጥሩ እንደሚጫወቱ ነው እየገለጹልን ያሉት። ምንም ይሁን አየሩ ምን የተቻለ መጠን የመጡበትን ተግባር ፈጽሞ እንደሚሄዱ ነው የምናየው። ከለባ ያረፉበት ሆቴል ከከተማው ሁለተኛ ተብሎ የሚገመት ሆቴል ውስጥ ያረፍ ነው። ለጊዜው ሌላ የተሻለ ሆቴል ባናገኝም ይሄ ሆቴል እንዲሆን በቂ ነው የምንለው ነው። ምክንያቱም ብዙ እንደጠበቅ ነው ያነሰ ወይም ደግሞ ለተጫዋቾቻችን የሚጎዳ ሆኖ አላገኘ ነው ጥሩ ነው ብለን እንገምታለን። ከርቀቱ አንጻር አቶ አበበ በካላባር ብዙ ኢትዮጵያውያን ደጋፊዎች እንደማይኖሩ ይገመታል። ከአዲስ አበባ ድረስ የተጓዙ እንግዶች እንዳሉ ግን እንሰማለን። ከናይጄሪያ የኢትዮጵያ አምባሳደር አሊ አብዶ እኛ ከመጣን ጊዜ ጀምሮ አብረውን እዚህ ድረስ መጥተው ሁኔታዎችን ፋሲሊቴት በማድረግ እየረዱን ናቸው ያሉት። ከዛም ወደ አራት የሚሆኑ ኢትዮጵያውያን መጥቷል እንበሲ ያሉ ማለት ነው። ሌላ ከናይጄሪያ ከናይጄሪያ ከአካባቢ ከአቡጃም ሆነ ከለጎስ ለጊዜው የመጡ ሰዎች የሉም። አራት ያህል ብቻ አሉ። ከኢትዮጵያ ትናንትና እና ዛሬ ዛሬ የሚመጡ ይጠበቃል። አስራ አምስት ደጋፊዎች ትናንት የመጡ ከቡድኑ ጋር የመጡ ደጋፊዎች አሉን። በርካታ ደጋፊዎች ባይኖሩንም እነዚህ የመጡ ደጋፊዎች ከአሁኑ በጥሩ ሁኔታ እየደገፉ ስለሆነ ድጋፍ አሰጣጥ በኩል ብዙም የምንጎዳ አይመስለኝም። በእርግጥ ናይጄሪያም ቢሆን አስር ሺህ ተመልካች በሚድ ስታዲየም አለስያ ስታዲየም ነው ሊያጫውቱን የፈለጉት ያው አስር ሺህ ደጋፊ አላቸው። በዛ ላይ ሜዳው የእነሱ ነው። ያንን ለማሸነፍ ብቻ ከሜዳ ገቢ ወይም ከሌላው የሚያገኝትን ጥቅም አሰቡን። በአሁኑ ሰዓት አሸንፎ ማለትም ስለሆነ እንዳሰቡትም አነስያ ቦታ ነው ያመጡን፣ አነስያ ስታዲየሙ ነው ነገር ግን ያሉን ደጋፊዎች ለእኛ ይበቁናል። ምክንያቱም ቀላል ደጋፊዎች አለ ልመጡት ብዙ ኳስ መደግፍ የሚችሉ ከዚህ ቤትም በተለያየ ቦታ ቡድኑ ጋር እየሄዱ እየተንቀሳቀሱ ብዙ ድጋፍ የሰጡ ናቸው። ወደ እንግዲህ ወደ ሀምሳ ይጠጋሉ አንድ ጋ ማለት ይቻላል። አቶ አበበ ገላጋይ በካላባር የቅድመ ዝግጅቱ ዋና አስተባባሪ ለትብብሩ አመሰግናለሁ። እሺ አመሰግናለሁ። አቶ አበበ ገላጋይንም ላመስግንና ወደ ተጫዋቾቹ አስተያየት ልለፍ። እነርሱስ ምን ይላሉ? ጎል አዳኙ ሳላዲን ሳይድ በተሰለፈ ቁጥር ተልእኮውን በብቃት ከሚወጡ ተጫዋቾች አንዱ ነው። አዲስ አበባ ላይ ሲጫወቱ አንድ አግብቶ ተሻረበት እንጂ ችሎታውን አሳይቷል። እስቲ ከራሱ አንደበት እንስማ። ጌቦ ትልቅ ነበረ። ለዓለም ዋንጫ ለማለፍ ነበረ የምንጫወተው ያ ደግሞ ትልቅ ነው። በታሪክም ትልቅ ጌም ነው ለእኛ። በህይወቴ መጀመሪያ ጊዜ ነው እንዲህ አይነት ጌም ስጫወት። እንዲህ አይነት ጌሞች ላይ ደግሞ በአሸናፊነት ወይ ደግሞ ጎል አግብተን መውጣት ለራስም ለሀገርም በጣም ትልቅ ነው እና ከዛ አንጻር ያ ጎል አግብተን ሲሻረብን በጣም ነው የተሰማኝ። ያ ጎል እንኳን ገብቶ ቢሆን ኑሮ ውጤቱ ሁለት እኩል ሳይሆን ይቀየር ነበረ ብዬ ነው የማስበው ነኝ በምን ቀድመን ማግባታችን ለእኛ ጥሩ ነበረ። ከረፍት በፊትም ማግባታችን ለእኛ በጣም አድቫንቴጅ ነበረ። ያም ሆኖ አልተሳካ ዋላ አላለም ግን እኔ በጣም በጣም በጣም ያበሳጭኝ መቼም የማረሳው ጎል ነው። መቼም የማረሳው ክስተት ነው እሱ ነገር። ሌላው ባልደረባ ተሽሎት በመመለሱ በጣም መደሰትን ተናግረሃል። እስቲ ስለ እሱ ደግሞ ባጭሩ ግለጽልኝ ጌታነህ ከበደ ያው ጥሩ አጥቂ ነው። ደቡብ አፍሪካ ላይ ጥሩ እየተንቀሳቀሰ ያለ ተጫዋች ነው። በአጋጣሚ ደግሞ ያው በመሀል ላይ ጉዳት ደርሶበት ቁርጭምጭሚቱ ላይ ወራት ያክል ከሜዳ ርቆ ነበረ። ያም ሆኖ ግን ጌታነህ አሁን በሚያሳያቸው ትሬኒንግ ላይ በሚያሳያቸው ነገሮች በጣም ደስተኛ ነኝ። ቲሙን በጣም ጥሩ እንትና ላይ ነው ያለው እና የሱ መምጣት የፊቱ መስመር በጣም ያጠናከራል ብዬ ታደረግ ያለው ሳላዲን፣ ባለፈው ግጥሚያችሁና አሁን በወሳኙ የመልስ ፍልሚያ መካከል ዓለም አቀፍ የወዳጅነት ግጥሚያ ያለማድረጋችሁ በነገው ጨዋታችሁ ላይ የሚያመጣው ለውጥ ይኖራል ብለ ታስባለህ እንደ ቲም? አዎ፣ ወዳጅነት ጌሞችን ብናደረግ በእኛ የተሻለ ነበረ። ያም ሆኖ አልተሳካም። ብዙ ጊዜ ያው ጌሞች ከፊት ለፊት ሲኖሩ ቡድኖች፣ ክለቦች የሚያደረጉት ወዳጅነት ጌሞችን ነው። እኛ ደግሞ በእኛ ሀገር ያ ነገር አልተለመደም ነበረ እና ትንሽ ተጽዕኖ ይኖረዋል ብዬ ነው የማስበው። ነገር ግን ያው ቲሙ አንድ ላይ የቆየ ነው ረጅም ዓመት ለሁለት ዓመት አብሮ የቆየ ነው እና ከሞላ ጎደል ብዙም እንትን ያመጣል ብዬ እንትን አይደለም እኔ አላስብም። እና ትሬኒንግ ላይም በጣም ሁሉም የማሸነፍ ወኔው ምናምኑ በጣም ደስ ይላል። እና የነገውን ጨዋታ እንሻላ በአሸናፊነት እንወጣለን ብዬ ተስፋ አደርጋለሁ። መልካም ሳላዲን ሰይድ፣ ብራዚል እንገናኝ እንግደው። እሺ የነገውን ግጥሚያ በቀጥታ በቴሌቪዥን ሲተላለፍ ማየት ለማይችሉ የዚህ ፕሮግራም አድማጮች በሦስት ሰዓቱ ዜናችን ውጤቱን እናበስራለን። በሰኞው የስፖርት ፕሮግራም ዝርዝሩ ይቀርባል። በድጋሚ በቪኦኤ ባልደረቦች ስም ሁሉ ለዋልያዎች መልካም ዕድል እመኛለሁ። and Jackie collaboration. Man no mi layo, mi layo. you him too late for now. Man no mi layo, mi flow. you too late for my no me layo, layo. too for Man no mi layo, mi flow. you too late for now. But forget your but no it mam no yeah minor sacaba bro de la chan you know man no him to reach man no mirayo mi trap flow him to reach for my side man no mirayo mirayo get him to reach for my side though for my side man no mirayo mirayo get him to reach for my side The fire generation bees dum god yeah let get the yeah ass a chill dum dum dum dum dum dum dum the dum dum dum dum dum the dum dum dum dum dum dum dum dum dum dum dum dum dum dum dum dum dum I have be a bee I'm not going to be able to no,